the voice of America. የዚህ አመቱ የመሪዎች ጉባኤ በሙስና ላይ ማተኮሩን ትግሉ አሁን ተጀመረ ማለት እንዳልሆነ የአፍሪካ ህብረት ኮሚሽን ዋና ጸሐፊ ተናገሩ። ርዕሱ በወቅታዊ የሰላምና ጸጥታ ጉዳይ ሊዋጥ ይችላል መባሉም የግንዛቤ ጉዳይ እንጂ እውነታውን የሚያሳይ አይደለም ብለዋል። እስክንድር ፍሬው ዝርዝሩን ይዟል። የአፍሪካ ሕብረት ኮሚሽን ዋና ጸሐፊ ሙራድ ቤንዲያብ ዛሬ አመሻሹ ላይ የሰጡት መግለጫ ለመሪዎቹ ጉባኤ እየተደረገ ባለው ዝግጅት ላይ ያተኮረ ነው። የዘንድሮ ጉባኤ መሪ ቃል በሙስና ላይ የሚካሄደውን ትግል ማሸነፍ የሚል ነው። ርዕሱ ለምን አሁን ተመረጠ? በሚል የጠየቅኳቸው ዋና ጸሐፊው ተከታዩን ማብራሪያ ሰጥተዋል። በመጀመሪያ ደረጃ ሙስናን የመዋጋቱ ተግባር ሁልጊዜም በየትኛውም ሰዓት መከናወን አለበት። በጣም አስፈላጊ ጉዳይ ነው። የአፍሪካ ህብረትም ቅድሚያ የሚሰጠው ነው። እናም ይመስለኛል ከዚህ አንጻር በአፍሪካና በሌሎች አካባቢዎች ያለውን ሁኔታ እያንዳንዱ ሰው የሚገነዘበው ይመስለኛል። በአፍሪካ ብቻ የሚከሰት አይደለም። ምናልባትም አፍሪካ ከአህጉሪቱ ውጪ ካሉ ሌሎች አገሮች ልምድ ትቀስማለች። ስለዚህ ሙስናን ለመዋጋት ተመራጭ የሚባል ጊዜ የለም። ሙስናን መዋጋት ያለብን ሁልጊዜም ነው። ስለዚህ የአፍሪካ ኅብረት ሙስናን መዋጋት የሚል መልእክት ለዚህ ዓመት መምረጡ አፍሪካ ሙስናን መዋጋት የጀመረችው አሁን ነው ማለት አይደለም። ሙስናን መዋጋት ግዴታ ነው። በእኔ እምነት በሦስት ደረጃዎች የሚከናወን ሲሆን የመጀመሪያው በብሔራዊ ደረጃ ያለው ነው። የአፍሪካ ሀገሮችን በጥቂቱ ብትመለከቱ ሁሉም ሙስናን የሚዋጉ ተቋሞች አሏቸው። በዛ ላይ ሕግ አላቸው። በአንዳንድ ሀገሮችም ሙስናን ከመዋጋት አንጻር በጣም ጠንካራ የሆኑ ሕጎች ወጥተዋል። ሁለተኛው በአካባቢ ደረጃ ነው። እንደምታውቁት አፍሪካ አካባቢያዊ የኢኮኖሚ ማህበረሰብ ተቋሞች አሏት። እነዚህ አካባቢያዊ ተቋማትም ሙስናን ለመዋጋት የራሳቸው ህጎችና ፖሊሲዎችም አሏቸው። በአህጉር ደረጃም አፍሪካውያን በዚህ ላይ የሚያስመሰግን ድምፅ ለማስተጋባት እየሞከሩ ነው። እናም የአፍሪካ ህብረት ይህንን የጉባኤው ዋነኛ መልእክት ያደረገው በብሔራዊ በአካባቢያዊና በአህጉራዊ ደረጃ በቀጣይነት ሲሰሩ የነበሩ ስራዎችን ወደፊት ለመግፋት ነው። በሙስና ላይ የሚካሄደውን ትግል ማሸነፍ የሚለው የ2018 የአፍሪካ ህብረት የመጀመሪያው ጉባኤ መሪ መፈክር ወይም የትኩረት ነጥብ ነው። እንደዚህ ቀድመው የሚያዙ የትኩረት ነጥቦች ግን ሁልጊዜም የጉባኤው ዋነኛ አጀንዳ ይሆናሉ ማለት አይደለም። የሰላምና ጸጥታ ችግሮችና ሌሎች የአህጉሪቱ ወቅታዊ ጉዳዮች ይበልጥ ጎልተው ሲወጡ ማየት አዲስ አይደለም። ይህ ሁኔታ ዘንድሮም ይንጸባረቅ እንደሆነ የጠየቅኳቸው የአፍሪካ ህብረት ኮሚሽን ዋና ጸሐፊ ተከታዩን የመለሱት። ይህ የግንዛቤ ወይም የእይታ ጉዳይ ነው። እያንዳንዱ ሰው የሆነ ነገር ሲመለከት ስብሰባን ወይም ሂደትን ሲመለከት የተለየ ግንዛቤ ሊኖረው ይችላል። የአፍሪካ ህብረት መሪዎች ግን ለሚይዙት ለእያንዳንዳቸው አጀንዳ በቂ ጊዜ ይሰጣሉ፣ በቂ ጥረትም ያደርጋሉ። በጉባኤው የሚቀርቡ ጉዳዮች በአጠቃላይ ከመሪዎቹ እኩል ትኩረት ያገኛሉ በመጪው እሁድ ለሚጀመረው የአፍሪካ ህብረት የመሪዎች ጉባኤ የተያዙ አጀንዳዎች ውይይት የሚደረግባቸው ከአምባሳደሮቹ ስብሰባ ጀምሮ ነው ነገ የሚከፈተው የውጭ ጉዳይ ሚኒስትሮቹ ስብሰባም ይመለከታቸዋል ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ